ትናንትና ሁለት የአሜሪካ ድምፅን ዋና መስሪያ ቤት የጎበኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማይክ ፓምፒዮ ስለ ዩናይትድ ስቴትሱ የዜና ማሰራጫ ተቋም አስፈላጊነትና አሜሪካ በዓለም ላይ ስላላት ልዩ ጸጋ ተናግረዋል። ከዋሽንግተን የቪኦኤ የዲፕሎማሲ ጉዳዮች ዘጋቢ ሲንዲ ሴን የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፒዮ ለመጀመሪያ ጊዜ ትናንት ሰኞ የአሜሪካ ድምፅ ቪኦኤን ዋና መስሪያ ቤት ጎብኝተዋል። በዚህ ቆይታቸው በዲፕሎማሲ አገልግሎታቸው በተዘዋወሩባቸው አገሮች የተናገሯቸውን ዋና ዋና ጉዳዮችና ጭብጦችን በመከለስ ተናግረዋል። ባገኘውት አጋጣሚ ለሚያዳምጡኝ ሁሉ ስለ አሜሪካ ልዩ ጸጋ ነግራቸው ነበረ። ምክንያቱም እውነት ነው፣ አሜሪካ መልካምና ትልቅ ናት። መሠረታችንን ማወቅ የሚፈልግ ሁሉ ይህንን መረዳት ይችላል። ሁልጊዜም ኅብረቷና አንድነቷ ፍጹም የጠነከረ አገር እንድትሆን እንጥራለን። ይህንን ስናደርግ ሁልጊዜም ላይሳካልን ይችል ይሆናል። ትናንቱም ሆነ ስለ ዛሬያችን ግን ኩሩና ትሑትም ልንሆን ይገባናል። ማይክ ፓምፔዮ የተናገሩት የፕሬዚደንት ዶናልድ ትራምፕ ደጋፊዎች የዩናይትድ ስቴትስ ምክር ቤትን ህንፃ በአመፅ ከወረሩ ቀናት በኋላ ነበር። የአሜሪካ ዴሞክራሲ አምሳያ በሆነው ስፍራ የታየው ሁከት የመላውን ዓለም ትኩረት ስቦ አብይ ዜና ለመሆን በቅቷል። ፓምፔዮ ባለፈው ሳምንት ድርጊቱን ማውገዛቸውን የገለጹ ቢሆንም ከዚያ ወዲህ ግን ምንም ዓይነት አስተያየት አልሰጡበትም። ለአሜሪካ ድምፅ አስተያየታቸውን የሰጡ አንድ ባለሙያ እሳቸው ከሚናገሩበት ህንፃ እልፍ ብሎ ባለ ህንፃ ላይ ስለተፈጸመው ጉዳይ ፓምፔዮ አለማንሳታቸውም ሆነ ስለ ጉዳዩም አለመጠየቃቸው ያስደነገጣቸው መሆኑን ገልጸዋል። ከጀርመን ማርሻል ፈንድ ማይክ ኪማጅ እንዲህ ብለዋል። Uh, and it's odd that he would... ውጭ ጉዳይ ሚኒስትሩ ፖምፒዮ ባለፈው ሳምንት ስለተካሄደው አመፅ አለማንሳታቸው አስገራሚ ነበረ። ይህ በእውነቱ በእያንዳንዱ ሰው ጭንቅላት ውስጥ ያለ ነገር ነው። ያንን ሳይጠቅሱ ያለፉበትን ምክንያት መገመት የሚቻልበት ክፍተት ቢኖርም ጉዳዩን ሳያነሱ ማለፋቸው እንግዳ ነገር ነው። የዩናይትድ ስቴትስ መንግስት ለአሜሪካ ድምፅ ቪኦኤ እና ለሌሎች የዜና ማሰራጫዎች በጀት በመመደብ በመላው ዓለም ላሉ አድማጮች በርከት ባሉ የተለያዩ ቋንቋዎች ዜናና መረጃዎችን እንዲያደርሱ ያደርጋል። ፖምፔዮ የአሜሪካ ድምፅ ቪኦኤ ልዩ የሆነችው አሜሪካ ድምፅ ነው በማለት ተናግረዋል። ዓለም አቀፉ የሚዲያ ስርጭት የዩናይትድ ስቴትስን አስተሳሰቦች በመላው ዓለም የማስተዋወቅ ቁልፍ ሚና ያለው ሲሆን፣ አምባገነን መንግስታት መድረክ የሚያገኙበት ስፍራ ግን አይደለም ብለዋል። ስለዚሁም ሲናገሩ They don't have the respect for the universal dignity of every human being in the way that America does. Indeed, that is what America was founded upon. Yeah, China, yeah, Iran, and Korea, so አገራችን ለቆመችላቸው ነገሮች ሁሉ ጠላቶች ናቸው። እኛ መንግስታት የሚኖሩት ህዝብን ለማገልገል መሆኑን እናውቃለን። እነሱ ግን ህዝብ የተፈጠረው መንግስትን ለማገልገል ነው ብሎ ያምናሉ። በዚህ ረገድ የቪኦኤ ስራ ወሳኝ ነው። እናንተ የነጻነት ጦር ጫፍ ናችሁ። ማይክ ፖምፔዮ የዩናይትድ ስቴትስ ዲፕሎማት ቁንጮ ሆነው የሚያገለግሉበት የሥራ ዘመን ይህ ወር ሳይገባደድ ያበቃል። ተመራጩ ፕሬዚደንት ጆ ባይደን ቀደም ሲል በውጭ ጉዳይ ሚኒስቴር ረዳት ጸሐፊ የነበሩትን አንቶኒ ብሊንከንን አይጭተዋል። የእንደራሴዎቹ ምክር ቤት ካጸደቃቸው ብሊንከን ቀጣዩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ይሆናሉ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።